በኢትዮጵያ በእስር ላይ የሚገኘውን የጋዜጠኛ ተመስገን ደሳለኝን ጤንነት በተመለከተ ባለፈው ሳምንት መዘገባችን ይታወሳል። ዛሬ ባገኘነው መረጃ መሰረት ጋዜጠኛው ያለበት ሁኔታ የእኛን የአሜሪካ ድምፅ ራዲዮ ጣቢያን ጨምሮ በሌሎችም መገናኛ ብዙኃን ከተገለጠ በኋላ ተመስገን በቤተሰብ እንዳይጎበኝና ስንቅም እንዳይገባለት ተከልክሏል። ሰሎሞን ክፍሌ አንድ የቤተሰቡን አባልና ጠበቃውን አነጋግሯል። ከዘዋይ እስር ቤት መልስ ለማግኘት ያደረገው ጥረት ግን አልተሳካም። ለማንኛውም የሰለሞን ቅንብር ነው። ወደ ዙዋይ እስር ቤት ተመስገንን ለማየት ሄዳችሁ ስንቅ እንዳይገባለትና ጎብኝም እንዳያየው ባለፉት ጥቂት ገናት ጊዜ ውስጥ ብቻ አራት የመከልከላችሁን ገልጻችኋል። በቅድሚያ ዙዋይ ከአዲስ አበባ ምን ያህል ይርቃል? ወንድምየውን ታሪኩ ደሳለኝ ልጠይቅ። ዘዋይ ከአዲስ አበባ መቶ ስልሳ አምስት ኪሎ ሜትር ይርቃል። እስር ቤቱ ደግሞ ከዘዋይ ዋይ ከተማ ሶስት ኪሎ ሜትር ወደ ውስጥ ያስገባል። ለአንድ ሰው የአውቶቡስ ደርሶ መልስ መጓጓዣ ስንት ይከፈላል? መቶ ሀያ ብር ነው ደርሶ መልስ። ማደር ቢያስፈልግ ለመኝታ ቤትና ለቀን ወጪ ምን ያህል ብር ያስፈልጋል? ማደር ካስፈለገ እንደው መጠነኛ ትንሽ የሚባል ሆቴል አልጋ ሁለት መቶ ብር ቢሆን ነው እንደው ምግብ መቶ ብር ወይ መቶ አምሳ ብር ቢሆን አጠቃላይ ወደ አራት መቶ ብር ያስፈልጋል። እናንተ እንግዲህ አራት ጊዜ ሄዳችሁ መከልከላችሁን ነው የምትገልጹትና በገንዘብ ምን ያህል ሊያስወጣ እንደሚችል ማስላት አይከብድም። በነገራችሁን መሰረት እና ከወህኒ ቤቱ ሰዎች የሚሰጣችሁ ምክንያት ምንድን ነው? መጎብኘት ለመከልከሉና ስንቅ አንቀበልም ለማለታቸው ምን አገባችሁ ነው እንግዲህ የሚሰጠን መልስ። መጀመሪያ እሑድ ቀን ጥቅምት ሰባት ተሄደው ታላቅ ወንድማችን የተመስገንም ታላቅ ወንድምን ሄደው ተመስገንን ማየት አይቻልም አሉት። ለምንድ ነው ሲባል አያገባህም፣ ከበላይ የመጣ ትዕዛዝ ነው። እኔ ወንድሙ ነኝ። እናውቃለን፣ ግን አያገባህም። እሺ ምግቡ ላስገባ፣ አይቻልም ኃላፊዎቹን ላናገር አይቻልም ተመለሰ። ሁለተኛውም ወንድሜ እንደዚህ ሄደ። እኔም እኔም ሄድኩኝ አጋጣሚ ከበር ካስገብኝ በኋላ እሱ ማገኘት አይቻልም አሉኝ። ቢሮ ገባው እና ኃላፊዎቹን አገኘቸው። የዘዋይ እስር ቤት አስተዳደሮቹን አገኘቸው። አስረዷቸው ጉዳይ ከአዲስ አበባ ነው የምንመጣው። ከአንድም ሁለት ወንድሞቼ መጡ ተከልክለዋል እና ተመዝገን የምናይበት የማናይበት ምክንያት ምንድን ነው? ምግብ ማትቀበሉ ለምንድን ነው አለን። አይመለከትህም። እንዴት አይመለከተኝም? እኔ ወንድሙ ነኝ የልጅ ታሟል። እጃችሁ ላይ ያለ እስረኛ ነው። እኛ ካልተመለከተን ማን ነው የሚመለከተን? ውጣ ከቢሮ እና በር ላይ ጠብቀኝ አለኝ። ከቢሮ አትወጡኝ እና በር ላይ ጠበቅኳቸው እና ምክንያታቸው አይመለከታችሁም እና በቃ አያገባ አያገባችሁም ነው ይሄ ነው እንግዲህ። ምንም አልነገሩንም። ምን አድርጎ ነው አትስቶ ነው ወይ ወይ ደግሞ የተወሰደበት እርምጃ ላይ ምንድን ነው ምንም፣ ለምን እንደሆነ እንኳን አይነግሩንም። በርቀትም ቢሆን እንዳያችሁት ገልጻችኋል ደግሞ፣ እንዴት ነው የተመስገን ሁኔታ ማንበብ ይቻላል በርቀት ለሁለት ደቂቃ ያህል እኔ እናገናኝተው ነበር ቢሮ ጄ የልጅ ታሟል ወይ አንድ ነገር ስለሆነ ይሆናል ያላሳያችሁት። ከዚህ እስር ቤት ካላሳያችሁኝ አልወጣም አልኩኝ። አንድ ሀያ ደቂቃ ተማክረው ይዘውኝ ይሄዱ። በስድስት ፖሊስ ታጅበውን የመጣ ወታደሮች ሁለት ደቂቃ ያላወራን ለሱም አልተነገረም። ለምንድን ነው ያልመጣችሁት አለኝ። አረ ከልክለውን ነው። ከእሑድ ጀምሮ ከልክለውን እስከ እስከማክሰኞ ደረስ አልኩት። ወደ ወታደሮቹ ዞሮ ለምንድን ነው የከለከላችኋቸው? እንደተከለከሉስ ለምን ለን ያልተነገረኝም ምክንያቱ ምንድን ነው? አንተ ተነስና ውጣሉኝ። ከዛ ጉዳያቹ ከኔ ጋር ነው፣ እሱን አትችሁበት አለ። ውጣ ውጣሉኝ። እንግዲህ ምንም ማድረግ አልቻልኩኝ። በሁለት ደቂቃ ነው ያየሁት። ስለ ጤናውም አልጠየቅኩትም። ሕክምናም እንዳላገኘ ዳላገኛ ነግሮኛል። በከፊል ማየት ይችልሃል ማለት ነው? አዎ ሁለት ለሁለት ደቂቃ ላይ አይቼዋለሁ። ሲመጣ አረማመዱም አረማማዱም እንደዛ ወገቡን እንዳመመው ነው የተሻለው ነገር የለም። እግሩን ትንሽ ያዝ አድርጎታል። ትንሽ የጀርባ መሙ ጎንበስ አድርጎታል። ሲመጣ በዚህ ሁኔታ ነው የመጣው። ከነሱ በነሱ ማለት ነው። ሲመጣ በዚህ ሁኔታ ነው የመጣው። ወደ ጠበቃቶ አመሀ መኮንን ሊሄድ ከህጉ አንጻር ምን ለማድረግ አቅደዋል እርሶ? የተመስገን ወንድም አስታሪኩ የሚገልጸውን ያው እኔም ጋር መጥተው ነግረውኛል። ምን ማድረግ አለብኝ የሚል ጥያቄ አለብን የሚል ምክር እንዲሰጣቸው ጠይቀውኛል። እንግዲህ ምንድነው? ዞሮ ዞሮ ከዚህ በፊት ማስተያየት ሰጥቼበታለሁ። ይሄ የመጎብኘት መብት ህገ መንግስቱ ላይ የአንድ ፍርደኛ ወይም በማናቸው ምስር ሁኔታ ያለ ሰው የመጎብኘት መብት አብሶሉት ወይም ፍጹም መብት ሆኖ ነው በህገ መንግስቱ የተቀመጠው። በማናቸውም ሁኔታ ሊገደብ እንደማይችል ተደርጎ ነው የተቀመጠው። በዚህና በዛ ምክንያት ይሄ መብት ይገደባል አይልም ህገ መንግስቱ። አሁን እንደምንሰማው የምሰማው ደግሞ እንግዲህ ማረሚያ ቤቱም በምን ምክንያት ተመስገን ጋዜጠኛ ተመስገን እንዳይጎበኝ እየከለከለ እንደሆነ ግልጽ አይደለም። ለነገሩ ግን እንዳልኩት ምንም ምክንያት ሊኖር አይችልም። ምናልባት የዲሲፕሊን ጥፋት አለ ከተባለም እንዳልኩት ይሄም የዲሲፕሊን ቅጣትም ሊሆን አይችልም። ምክንያቱም ማናቸውም ከህገ መንግስቱ ጋር የሚጋጭ ህግም ሆነ አስተዳደራዊ ውሳኔም ሆነ የፍርድ ቤት ውሳኔ እንኳን ቢሆን ህገ መንግስቱ ራሱ ተፈጻሚ አይሆንም ነው የሚለው። ስለዚህ እንግዲህ በሂደት መሄድ ችግር የማይፈታ ከሆነ መብቱ በህግ እንዲከበርለት ወደ ፍርድ ቤት መሄድ የግድ ነው የሚሆነው፣ እሱን ነው የምናስበው። ከዚህ ቀደም አላቀረቡም? ተመሳሳይ አቤቱታ ከዚህ በፊት ለኢትዮጵያ ሰብዓዊ መብት ኮሚሽን ነው ይሄ ጥያቄ ቀርቦ የነበረው እነሱ ጣልቃ ገብተው ለጊዜውም ቢሆን እንግዲህ ደግሞ አሁን ይሄ ችግር እንደገና ተፈጠረ ከመባሉ በፊት በተወሰነ ደረጃ የተፈታበት ሁኔታ ነበረ። አሁን እንግዲህ እንደገና ደግሞ ነው መብቱ እየተከለከለ ነው እየተባለ ያለው። ምናልባት የሰብአዊ መብት ኮሚሽንንም እንደገና የምንሞክርበት ሁኔታ ይሆናል። ከዚህ ባለፈ ግን እንዳልኩት ህገ መንግስቱን የማክበር የማስከበር ኃላፊነት የሁሉም አካል በተለይ ደግሞ የአስፈጻሚውም አካል የፍርድ ቤትም ስለሆነ ምናልባት እኛ እንግዲህ አስፈጻሚው አካል ይኸው ማረሚያ ቤት ወይም መብት ማክበር ካልቻለ ወደ ፍርድ ቤት እንሄድበት ነገር ነው የሚሆነው። አቶ ታሪኩ ደሳለኝ ወንድምየው፣ አቶ አማሀ መኮንን ጠበቃ፣ ለጊዜያችሁ በጣም አመሰግናለሁ። አመሰግናለሁ። አድማጮች፣ ሁኔታውን ለማጣራት ዛሬ ወደ ዝዋይ እስር ቤት ስልክ ደውዬ ነበር። የሚያነሳልኝ ሰው አላገኘሁም። ከዚህ ቀደም ቪኦኤ ያነጋገራቸው ለጊዜው ስሜ ይቆይ ያሉ አንድ የማረሚያ ቤቱ ጽህፈት ቤት ኃላፊ መሆናቸውን የገለጹልን ሰው ግን ተመስገን ደሳለኝ ሕክምና ተከልክሏል የተባለው ውሸት መሆኑን አረጋግጥላችኋለሁ። በአካል እየተራመደ ነው፣ በየቀኑም ሐኪም ያየዋል ብለውናል። ተመስገን አዲስ አበባ ሆስፒታል ድረስ ተልኮ ሄዷል፣ እዚህም እየታከመ ነው ብለዋል። እኚሁ ስማቸው ለጊዜው እንዳይገለጽ የጠየቁን የጽህፈት ቤቱ ኃላፊ መሆናቸውን የነገሩን ሰው